ያልተፈቱ እንዲለቀቁ ጠበቆችና ቤተሰቦች እየጠየቁ ናቸው። ኢህአደግ በመላ ሀገሪቱ የተፈጠረውን ቀውስ ለማርገብ ካለፈው ታህሳስ አጋማሽ አንስቶ ለ18 ቀናት የሥራ አስፈጻሚ ውይይት ካካሄደ በኋላ የፖለቲካ እስረኞችን ለመፍታት መወሰኑን በቀድሞው ጠቅላይ ሚኒስትርና መሪውም በነበሩት በአቶ ኃይለማርያም ደሳለኝ አማካኝነት ካሳወቀ አምስት ወራት ተቆጥረዋል። የገዢውን ፓርቲና የመንግሥቱን ውሳኔ ተከትሎ መግለጫ የሰጡት የቀድሞው ፌዴራል ጠቅላይ አቃቤ ሕግ አቶ ጌታቸው አምባዬ የማጣራት ሥራውን ጨርሰው እስረኞችን የመፍታቱን ሂደት በሁለት ወራት ውስጥ እንደሚያጠናቅቁ ተናግረው ነበር። መንግሥትም ሆነ ገዢው ፓርቲ ከዚህ ቀደም የህሊናና የፖለቲካ እስረኞች በሀገሪቱ እንደሌሉ በመግለጽ ሲያስተባብሉ የቆዩ ቢሆንም በእነዚህ ባለፉ አምስት ወራት ጊዜ ውስጥ ታዋቂ ጋዜጠኞችንና ፖለቲከኞችን ጨምሮ በሺሆች የሚቆጠሩ እስረኞች በምህረት በይቅርታ፣ ክሳቸውን በማቋረጥና በአመክሮ በሚል እየተለቀቁ ነው። ይህም ሆኖ ግን አሁንም ቁጥራቸው የበዛ እስረኞች እንዳልተፈቱ የእስረኛ ቤተሰቦችና ጠበቆቻቸው እየተናገሩ ነው። ጽዮን ግርማ ከእስር የመፈታት መብት ለሁሉም ሊሰጥ ይገባል በሚል ደንበኞቻቸውን ወክለው ለፍርድ ቤትና ለጠቅላይ አቃቤ ሕግ ማመልከቻ ያቀረቡ ጠበቆችና ካልተፈቱት እስረኞችም የጥቂቱን ቤተሰቦች አነጋግራ ተከታዩን ዘገባ አጠናቅራለች። የኦነግ ወይም የግንቦት ሰባት አባል ናቸው በሚል የሽብር ክስ ቀርቦባቸው በእስር ላይ የሚገኙ ተከሳሾች ከሌሎቹ ተነጥለው ከእስር አለመፈታታቸው እንዳስከፋቸው ከእስረኛ ቤተሰቦች የተወሰኑት ለአሜሪካ ድምጽ ተናግረዋል። ቁጥራቸው በርከት ያለ በሽብር ወንጀል የተከሰሱ ደንበኞች ያሏቸው አራት ጠበቆች በበኩላቸው የኢትዮጵያ መንግስት የገባውን እስረኞችን የመፍታት ቃል እንዲያከብር ጠይቀዋል። በአንድ አይነት ክስና በተመሳሳይ የክስ መዝገብ የተከሰሱ እስረኞችን ሕገ መንግስቱን ተከትሎ ከእስር እንዲለቃቸው ለጠቅላይ አቃቤ ሕግ ጽህፈት ቤት አቤቱታ ማቅረባቸውንም ለአሜሪካ ድምጽ ገልጸዋል። አቤቱታቸውን ከሚያቀርቡ የእስረኛ ቤተሰቦች መካከል አንዷ ማስተዋል ግዛቸው በሽብር ወንጀል ተከስሶ በእስር ላይ የሚገኘው ወጣት ዮናስ ጋሻው እህት ናት። ወንድሜ ነው የእናቴ ልጅ አብረን እየሄድን ነበረ ሳሪስ አካባቢ የታሰረው ትላለች። በታኅሳስ ወር 2008 ዓ ም የታሰረበትን ሁኔታ ወደኋላ መለስ ብላ በማስታወስ በእስር ላይ ያለ በደረሰበት ድብደባና ማሰቃየት አንድ እግሩ መጎዳቱን ትናገራለች። በሁለት እግሮቹ ለመራመድ ስለማይችልም በብረት መራመጃ እየታገዘ እንደሚንቀሳቀስ ገልጻለች። ሁሌ ለሕክምና በዛ ላይ ተከልክሏል። ሕክምና እንዳያገኝ እንኳን ማለት ነው። በዛ ላይ ሽንትና ለዚህ ብቻ እንኳን መንቀሳቀስ አይችልም እና እም ለማን አካል እንደምችል መናገር እንደምችል ራሱ የት መሄድ እንዳለቡ ስራ ደርሶኛል፣ ለማን አቤት እንደሚባል ማለት ነው። እኔ በቃ ምን ብዬሽ ልንገርሽ። በዛ ላይ ገና የአንድ አመት ህፃን ልጅ ስትሆን ነው የታሰረው። ሚስቱ የሚረዳት የለም። በዛ ላይ በቤት ክራይ ነው የምትኖረው እና በቃ አሁን ሚያል ተቀጥሮ ነው በሰምዘም ያል በየግል ድርጅቶች የሚኖረው እና በቃ ከአቅሜ በላይ ሆኖ አሁን እስኪ ምንድን ማቅረብ እንኳን ይከብዳል። ምንም በማያውቀው ጉዳይ ነው የተያዘ። እኔን ሳቀ አብሬ ነው የሚኖረው። እሺ፣ እንዲህ እንዲህ አይነት ሌላ ስለሆነ ይችላል። ልጅ አይደለም አብሬ ነው የተጓዝን ነው አፍተነ ወስደ ከዛ በኋላ ነው አካሉ ሊሆነ ስለሆነ አሁን ያለበት ፊቱ ፊቱ ስለ ፊቱ ቢይ የቆሳሰለ እያዩት እንኳን ሕክምና ምንት ማግኘት አይችልም። ተከልክሏል። ከእግሩ ከእግሩ አልፎ ከግራንቻ አልፎ ፊቱ ላይ እንኳን የሚታየው ስልቁስ ላይ እና እያን ናቤት እንደሚባል ብቻ ይዛብቻ ግራ ገብቶኛል። መንግስት እስረኞችን እንደሚፈታ ከገለጸ በኋላ ወንድሟ ይፈታል ብላ በጉጉት ብትጠብቅም ሌሎች እስረኞች ሲፈቱ የእርሱ አለመፈታት ግራ እንዳጋባት ትገልጻለች። ይፈታሉ ተብሎ ይፈታሉ ተብሎች ስንዝርዝር አስባወቱ እኔ በጉጉት ሄድኩኝ ከሄድኩኝ እንደገና ወደ ጨለማ ቤታ ዙሪያዎችን እንዲያገኝ ምንም ለጣ እንትን አልተፈቱም። እኔ እስካሁን በባለፈው ከተፈቱት ጋር ነው ይፈታሉ ብዬ በጉጉት ስለሁ ምን ትመላለሰ ነበረው እና ምለምለው በቃ በህይወት ወንድሜ እንዲፈታልኝ በሕይወት እያለ ወጥቶ ህክምና እንዲያገኝ የመድሀኒቱን አገኘም አላገኘን በቃ በህይወት ከዛ ውስጥ ወጥቶ ህክምና እንዲያገኝ ብቻ ነው። ምን ለምን ናቸው ማለት ነው። አሊያም ደግሞ የተሟላ ነገር ውስጥ ነው። በህግ ውስጥ ተይዞ ሽኮ የተሟላ ነገር ማግኘት ሰብአዊ ነገር ነው። በቃ ትንሽ ሰብአዊ ነገር ልሰማቸው ይገባል። ግን እንደዛሁን የሚያዩት እንኳን እንዛ ህክምና አለማግኘት ማለት ከባድ ነው። አቶ ሲያምር ጌቴ በእስር ላይ የሚገኘው መቶ አለቃ ማስረሻ ሰጤ የአክስት ልጅ እንደሆነ ገልጾልኛል። መንግስት በሽብር ወንጀል የተከሰሱ የፖለቲካ እስረኞችን መፍታት ሲጀምርና በመቶ አለቃ ማስረሻ ሰጤ መዝገብ የተከሰሱ ተከሳሾች ሲለቀቁ የእርሱ ዘመድም ከእስር ይፈታል የሚል ተስፋ እንደነበረው ይናገራል። መቶ አለቃ ማስረሻ ሰጤ መጀመሪያ የተከሰበት ክስ የሽብር ክስ ነውና አስር ዓመት ፍርደኛ ነው ከሌሎቹ ጓደኞች ጋር በሱ መዝገብ ውስጥ ባሉ ስድስት ተከሳሾች ውስጥ አንዱ፣ የመጀመሪያው የሚጠራው ስሙ የመጀመሪያው የክሱ መዝገብ የሚጠራው እሱ ነው። በነ መቶ አለቃ ማስተሻሸ ጠቅለው ማለት ነው። ስለዚህ የመጀመሪያው ክስ ሲነሳ እሱ ሁለተኛ ክስ ቃጠሎ የቅሊንጦ ቃጠሎ ስለነበረበት ተዘለለ። እሱና አንድ ጓደኛው የመቶ አለቃ ዳንኤል የሚባል ሁለቱ ተዘለሉ። ሁለቱም የቃጠሎ ክስ ስለነበረባቸው ማለት ነው። በኋላ ላይ የቃጠሎ ክስ ሲቋረጥ ግን የመጀመሪያው ክስ እንደ ተዘለለ ቀረና እስካሁን እስር ቤት ነው ያሉ እንደውም ጭራሽ እንደ ፍርደኛ ከቂሊንጦ እስር ቤት ወደ ዝዋይ እስር ቤት ተዘዋውረ አሁን እዛ ነው ያለው። መቶ አለቃ ዳንኤል ቃሊቲ ነው ያለው። መቶ አለቃ ማስረሻ ሰጤ ደግሞ ሊንቶም ያለው ማለት ነው። ነገር ግን ደካማ እናትና አባቱን ጨምሮ ቤተሰቦቹ እንደጠበቁት ሳይፈታ ሲቀር ለሚመለከታቸው የመንግስት ባለስልጣናት በሙሉ አመልክተናል። እስካሁን ግን ምንም ምላሽ አላገኘንም ይላል። እነሱ የሚሉት ወደ ተላከበት አቅጣጫ ሄደን እነሱ ያሉ ምንድን ነው እናንተ ኖርማሊ ከበኖርማል በአሁን መንግስት በጀመረው ይቅርታ አሁን መንግስት በጀመረው አቅጣጫ ሄዱና ለይቅርታ ቦርድ የይቅርታ ቦርዱ እንዳይላችሁ ከፌዴራል ማረሚያ ቤቶች እነዚህ ሰዎች ይፈቱልን የሚል መልእክት አስተላልፉና እነሱ ደግሞ ወደ ይቅርታ ቦርድ ያስገቡና የይቅርታ ቦርዱ እዛ መንገድ ይሂድ ነው የሚሉት። ያ መንግስት የያዙ አቅጣጫ ነው። እኛ ያንን ማድረግ አንችልም። እኛ የጠየቅነው ፍትህ ይሰጠን። ጓደኞቹ ተፈተዋል። ተመሳሳይ ጉዳይ፣ ተመሳሳይ ክስ ያለባቸው ሰዎች ተፈተዋል። ስለዚህ በዛ አግባብ እነዚህ ሰዎች የመጀመሪያም ያለፋባቸው ምክንያት ይታወቃል፣ እናውቀዋል። እናንተም ያንን አስረድታችናል። ሁለተኛው ክስ ግን የመጀመሪያው ክስ ግን በመጀመሪያዎቹ ሰዎች በተፈቱበት አግባብ ይፈቱልን የሚል መልእክት አስተላልፈናል። ግን ምንም ምላሽ የሚሰጠን አካል አላገኘንም። ሌሎቹ እስረኞች እንደተፈቱት ሁሉ መቶ አለቃ ማስረሻ ሰጤም ከእስር ይለቀቅ ይሆናል የሚል ተስፋ እየጠበቁ መሆኑን ይገልጻል አቶ ፍታለማው ተሰማ። በእስር ላይ የሚገኘው የሌላኛው እስረኛ አቶ አስቻለው ደሴ ያክስት ልጅ ነው። እርሱም እንደ ሌሎቹ እስረኛ ቤተሰቦች የዘመዱን መፈታት ዜና በተስፋ ሲጠባበቅ እንደነበር ይገልጻል ተደረሰበት ድብደባ ምንም አይነት ሕክምና እስካሁን ድረስም አላገኘም። ሕክምናም ተከልክሎ በየጊዜው ቀጠሮ ቀጠሮ እየተባለ ሕክምና ሊያገኝ አልቻለም። እየተሰቃየ ነው ያለው ልጁ አሁንም ቢሆን በጨለማ ቤት ማለት ነው። ከዛ ውጭ ግን ቤተሰቦቹ ባለቤቱም ያው በችግር ላይ ነው ያሉት አሁን የእሱ ቤተሰቦች ማለት ነው። ባለቤት ትዳር አለው። ልጁ የተጎዳው በብልቱ ላይ ጉዳት ደርሶበታል እና በብልቱ ላይ ጉዳት ደርሶበታልም እሱነን ሕክምና ላገኝ አልቻልኩም። እኔም እንደዚህ ጉዳት ያደረሱብኝ ሰዎች ደግሞ ለፍርድ ጠየቁልኝ፣ አቅርቡልኝ ነው እያለ ጠየቀ ያለ እሱ አሁን ህክምና ማግኘት አልቻልኩም። ህክምና እንድታ እንዴት እንድታቀም ማድርጉ እያለ ነው ያለው አሁን ጥያቄው። እኛም የምንጠይቀው ደግሞ በቃ ይህን ነው። ፍትህ ፍትህ ካለ ፍትህ ለሁሉም ፍትህ እንደተሰጠው ሁሉ ለሱም የጎደለ ፍትህ ለእሱም ፍትህ ይሰጠው፣ ህክምና የሚያገኝልን ብረት ያደረሱበት አካሎች እንዲጠየቁልን ና እሱ እንዲፈታ ነው እየጠየቅን ያለ ነው። ሌላው በእስር ላይ የሚገኘውና አባቱ አቶ አስማማው ዋለልኝ ከእስር ይለቀቃል የሚል ተስፋ የነበራቸው እስረኛ አቶ ፍቅረ ማርያም አስማማው ነው። ፍቅረ ማርያም የሰማያዊ ፓርቲ አባል የነበረና ግንቦት ሰባትን ሊቀላቀል ነበር በሚል ተከሶ የታሰረ ነው። ከእርሱ ጋር በተመሳሳይ ክስ ቀርቦባቸው የነበሩ ሌሎች ተከሳሾች ከእስር ተለቀዋል። አባቱ አቶ አስማማው የልጃቸውን የፍርድ ሂደት በትኩረት መከታተላቸውን ገልጸው የቀረበበት ማስረጃ ስለሌለ መጀመሪያ ሊታሰር አይገባውም ነበር በሚል ይከራከራሉ። ከታሰረም በኋላ ደግሞ ፍርድ ቤቱ በሰጠው ውሳኔ መሰረት ከእስር ሊፈታ ሲገባው እስካሁን መቆየቱ እንዳሳዘናቸው ይገልጻሉ። ለሌላው ሰው የተሰጠ መብት ለእኔም ልጅ ይሰጠው ሲሉ ይጠይቃሉ። እኔ ልጄ ምንም ፍርድ ቤት ተለይቼ አላውቅም ስሰማ ምስክርም የተመሰከረበት ያጠፋው ነገር የለም ከበፊቱም ዝም ብሎ ነው ዳኛ እየፈረደላቸው ነው። አሁንም ምንም የተመሰከረ የለም። ሀቂ እሱ ቅሊንጦ ሲቃጠል የግንቦት ሰባቱንም እኮ ተፈርዶ አልቆ አልቆ አሁን እንደገና ቅሊንጦ ሲቃጠል እሱ ዘዋይ ነው በዚያ ተፈርዶበት አብሮት የተፈረዱ ልጆች ተፈተዋል። እሱ ከዚያ ነበረ ከዘዋይ ነው በግፍ መጥቶ ዝም ብሎ ታስ ዝም ብሎ እዚህ መከራ የሚያሳይ እኔ ልጄ ያለ አግባብ ነው በግፍ ታስሮ እኔ ጠዋሪ የሌለን እናቱ ደካማ፣ እኔም ደካማ፣ የመጨረሻ ልጅ እሱ ከቤታችን ሆኖ የሚረዳን በር የሚከፍትልን እነሱ ነበር። ዛሬ አሁን የቢር እንኳን ክፍያ እናንትን ተቋርጧል፣ የሚከፍለው የለም እኛ ረጀን። አሁን ገባሪም ወደፊት የለም። በግፍ ነው የታሰረበት ልጄ። በአዋጅ ክሳቸው ተሰርዞ ይፈታል ብሎ ሳበቃ እንደገና ላይ ነጥሎ የእኔን ልጅ ያስቀረበት ምክንያቱ አይገባኝም። ኢህአዲግ በሀገሪቱ የተፈጠረውን ቀውስ ለማርገብ በሚል ከታሳስ አጋማሽ ጀምሮ ለአስራ ስምንት ቀናት የስራ አስፈጻሚ ውይይት ካካሄደ በኋላ ፖለቲከኞችና ሌሎች ሰዎችን ለመፍታት መወሰኑን በቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ አማካኝነት ካስታወቀ አምስት ወራት ተቆጥረዋል። የፓርቲውንና የመንግስቱን ውሳኔ ተከትሎ መግለጫ የሰጡት የቀድሞ የፌዴራል ጠቅላይ ጥንቃቄ አቶ ጌታቸው አምባዬ የማጣራት ስራውን ጨርሰው እስረኞቹን የመፍታቱን ሂደት በሁለት ወራት ውስጥ እንደሚያጠናቅቁ ተናግረው ነበር። የኢትዮጵያ መንግስትም ሆነ ገዢው ፓርቲ ኢህአዴግ ከዚህ ቀደም የህሊናና የፖለቲካ እስረኞች በሀገሪቱ እንደሌሉ በመግለጽ ሲያስተባብል ቢቆይም ውሳኔው በተላለፈበት በዚህ አምስት ወራት ጊዜ ውስጥ በምህረት በይቅርታ ክሳቸውን በማቋረጥና በአመክሮ ታዋቂ ጋዜጠኞች፣ ፖለቲከኞች እና የሃይማኖት መሪዎችን ጨምሮ በሺዎች የሚቆጠሩ እስረኞች ከእስር እየተለቀቁ ይገኛሉ። እስረኞቹ ከእስር የሚለቀቁት በተለያየ ጊዜ በመሆኑ እስካሁን ምን ያህል ቁጥር ያላቸው እስረኞች እንደተፈቱ በይፋ አይታወቅም። ያነጋገርናቸው ጠበቆች እንደሚሉት እስካሁን የቱንም ያህል ቢፈቱ አሁንም ቁጥራቸው የበዛ እስረኞች ከእስር እንዳልተለቀቁ ይናገራሉ። ከእስር የመፈታት መብት ለሁሉም እኩል ሊሰጥ ይገባል በሚል ደንበኞቻቸውን ወክለው ለፍርድ ቤትና ለጠቅላይ አቃቤ ሕግ አቤቱታ ካቀረቡት መካከል አቶ አለልኝ ምህረቱ አንዱ ናቸው። አቶ አለልኝ እስካሁን ሁለት መቶ የሚሆኑ በሽብር የተከሰሱ እስረኞችን ወክለው ፍርድ ቤት ይቀርቡ እንደነበር ገልጸው ከእነዚህ ውስጥ ስልሳ አምስት እስረኞች ከተፈቱት ተነጥለው እስር ቤት እንደቀሩ ይናገራሉ። ይህ ደግሞ በህገ መንግስቱ በይቅርታና በምህረት አዋጁ መሰረት ተገቢ ያለመሆኑን ጠቅሰው ከሌሎች ጠበቆች ጋር በመሆን አቤቱታ ማቅረባቸውን ይናገራሉ። የአቤቱታው መንግስት ቀደም ሲል በታሳሶ እነሱ የራሳቸውን ያለው ሁኔታ ለሀገሪቱ ሰላም የሚበጃ አይደለም፣ በሚል የቀድሞ ጠቅላይ ሚኒስትር ታህሳስ ሀያ አምስት ሁለት ቀን ሁለት ሺህ አስር ዓመተ ምህረት ይመስለኛል በቴሌቪዥንም በሬዲዮም ለህዝቡ መግለጫ ሰጡ። የሰጡት መግለጫ የሚለው በጥቅሉ የፖለቲካ እስረኞችንና አንዳንድ ሰዎችን ነው። እንግዲህ አንዳንድ ሰዎችን የሚለው በእኛ በህግ ቋንቋ በልማድ ከፖለቲካ እስረኞች ውጫ በደረቅ ወንጀል የተከሰሱ ብለን ነው የምናስበው። በጥቅሉ የፖለቲካ እስረኞች የሚባሉት ግን ከፖለቲካ ጋር በተያያዘ የሚከሰሱት በብዛት በሽብር ወንጀል የሚከሰሱት ናቸው። ምክንያቱም አንደኛ የሽብርተኝነት አዋጁ በራሱ ከፖለቲካ ጋር በተያያዘ ነው ሽብር ይፈጸማል ብሎ የተደነገገው። በሁለተኛ ደረጃ አቃቤ ሕግም ክሱን ሲያቀርብ የፖለቲካ አላማ ይዘው በሚል ግልጽ በሆነ ባለ ፖለቲከኞች ነው የሚከሰው። ከዚህ አንጻር የፖለቲካ እስረኞች ይፈታሉ ተብሎ ነበር። ምህረት ተደርጓል ተብሎ ነበር የተነገረው በጠቅላይ ሚኒስትር አማካኝነት። ነገር ግን እስካሁን ድረስ የዚያ ምህረት ተጠቃሚ አይደሉም በሚል ነው። አፈጻጸሙ በሁለት መንገድ እንደሚፈጸም ነበር በጠቅላይ ሚኒስትሩ የተነገረን። አንደኛው በክርክር ሂደት ላይ ያሉት ክሳቸው እንደሚቋረጥ፣ የተፈረደባቸው ደግሞ ቁርታ እየተደረገላቸው እንደሚለቀቁ ነበር የተነገረው። ሌላ መስፈርት አልነበረም በጠቅላይ ሚኒስተሩ ገለጻ። እንግዲህ የመንግስትን ውሳኔ በቀጥታ የሚያስተላልፉት የሀገሪቱ ከፍተኛውን ስልጣን ህዝብ ጠቅላይ ሚኒስትር ሆናቸው እዛ በኋላ በጠቅላይ ሚኒስትሩ ያልተገለጸ አዲስ መስፈርት ይኖራል የሚል ግምት የለም። በህግ አነጋገርም ሊኖር አይችልም። ነገር ግን ለዚህ የመንግስት ውሳኔ ተጠቃሚ ያልሆኑት ደንበኞቻችን ክስ መቋረጥ ከተጀመረ በኋላ ወደ አምስት ወር ያህል እየደረስ ነው። አሁን እያነሳ ነው ያለ አቤቱታ በተለይ ለፍርድ ቤት እያቀረብን ነው ያለነው አቤቱታ የወንጀል ህግ አንቀጽ አምስት ሁለት መቶ ሰላሳ ምሕረት በደረገ ጊዜ ሁሉም እኩል ተጠቃሚ ይሆነ ይላል። ክርክሩን መቆም አለበት ይላል። ያን መሰረት በማድረግ ፍርድ ቤቶች ልታከራክሩ አይገባም የሚል ነው፣ ወደ ፍርድ ቤት አቤቷ የምናቀርበው። ጠቅላይ አቃቢ ህግ ደግሞ የመንግስት ውሳኔ ስታሰጥም የዜጎች መብት እኩል መከበር አለበት። በኢትዮጵያ ህገ መንግስት አንቀጽ ሀያ አምስት ላይ የዜጎች መብት በቀለም በዘር በሃይማኖት በምንም ሳይከፋፈል እኩሉ እንደሚጠበቅ ይደነግጋል። በሌላ በኩል ኢትዮጵያ የተቀበለቻቸው ዓለም አቀፍ ህጎች ኢንተርናሽናል ሁማን ራይት ዲክሌሬሽን የሚባለው በአንቀጽ ሰባት ላይ እንደዚሁም የሲቪልና የፖለቲካ መብቶች ቃል ኪዳን ስምምነት ይባላለ። እሱም እንዲሁ በአንቀጽ ሀያ ስድስት ላይ እኩል ጥበቃ ይደረግላቸዋል፣ እኩል ህግ ዋስና ይደረግላቸዋል ይላል። እነዚህን አላከበርክም እና የቀሩት ተከሳሾች ያለምንም ምክንያት ነው እስካሁን ድረስ የክስ ሂደታቸው እየታያለ በተለይ ከፊሎቹ እየተፈረደባቸው ነው፣ አሁን ጥፋተኛ እየተሰሙ ከዚህ አንጻር ምህርታቸው እኩል ሊጠበቅ ይችላል በሚል ነው አቤቱታውን እያቀረብ ነው ያለ ነው። አቤቱታቸውን ለጠቅላይ አቃቤ ህግ በጋራ ያቀረቡት ጠበቆች አቶ አለልኝ ምህረቱን ጨምሮ አቶ ወንድሙ ኢብሳ፣ አቶ ሄኖክ አክሊሉ ና አቶ አዲሱ ጌታ ነው የተባሉ በአጠቃላይ አራት ጠበቆች ናቸው። አቶ ወንድሙ ኢብሳ በበኩላቸው በፖለቲካ ምክንያት በሚታወቁም ሆነ በማይታወቁ እስር ቤቶች ታስረው የሚገኙ እስረኞችን ቁጥር ለማወቅ በጣም አስቸጋሪ ነው ይላሉ። በመላ ኢትዮጵያ ውስጥ ያሉ እስረኞች ይታወቃሉ የሚለው እንኳን እሽኛ አሳሪዎቹም የሚያውቁ አይመስልም። ምክንያቱም ከ ለሀያ ሰባት አመታት ይታሰሩ ይሞቱ ይኑሩ የማይታወቁ በተለያዩ የፖለቲካ ድርጅቶች አመራር ውስጥ የነበሩ ለምሳሌ እነ መዲ ገመዳ አይነት የኦነግ የሽግግር ጊዜ ባለስልጣን የነበረና መሰለ እሱ ጓደኞች ከዛ ወደዚህም እነዚህ በጣም በርካታዎቹ በኢትዮጵያ ውስጥ ፎቅ ብቻ አይደለም የተስፋፋ እስር ቤቶችን በየቦታው በጣም ተጠናክሮ በጣም የተስፋፋ በመሆኑ ቀደም ሲል በኢህአዴግ ውስጥ ሰሩ የነበሩ ወጥቶ በመጻፋቸውን በቃላቸውን በሚሰጡት መረጃ እዚህ ሀገር ውስጥም ባሉት ከሚታወቁት ህጋዊ እስር ቤቶች ይልቅ በጣም የማይታወቁ እስር ቤቶችም ከመኖራቸው አንጻር ቀጠል ባለ መልኩ እንኳንስ እኛ አሳሪዎችን የሚያውቁ አይመስልም ወይም ደግሞ የመንግስት አካላት እንደሆኑ ከተማላ በአገርታ ውስጥ ያለውን ታሳሪ ቁጥርና የእስር ቤቱንም ቁጥር ማወቅ በጣም ያስቸግራል። ምክንያቱም በኢትዮጵያ ውስጥ ታይቶ በማይታወቅ ሁኔታ የእስር ቤት ብዛት፣ የእስረኛ ብዛት በተለይ በዚህ ከፖለቲካ ጋር የተያዘ በመሆኑ ማወቁ ያስቸግራል። ነገር ግን አሁን እኛ እንኳን እንደ ኦሮሞ ፌዴራልስ ኮንግሬስ ወይም ደግሞ አሁን ከሁለት ሺህ ስምንት አመት ረት ጀምሮ በነበረው እንቅስቃሴ የእኛ ድርጅት በግርግፉ መቶ በመቶ እርግጠኛ ባይሆን በግርግፉ እንኳን ወደ ከሰላሳ እስከ አርባ ሺህ የሚገመቱ ሰዎች እንደታሰሩ፣ በእርግጥ ከውስጥ የተለቀቁ አሉ እና ማወቁ በጣም ያስቸግራል። ምን ስሜት ነው ያለን? ሌላው ጠበቃ አቶ አዲሱ ጌታነህ በወንጀል ሕጉ መሰረት በአንድ አይነት ወንጀል እና በአንድ መዝገብ የተከሰሱ ተከሳሾች የአንደኛው ክስ ሲቋረጥ የሁሉም አብሮ ሊቋረጥ እንደሚገባ ጠቅሰው አዲስ ለተሾሙት ጠቅላይ አቃቢ ሕግ አቤቱታ ማቅረባቸውን ይናገራሉ። ረቡዕ ዕለት እኛ እንደውም የተወሰኑ ጠበቆቹ ነን በጋራ አንድ አቤቱ ቤተሰብ ለጠቅላይ አቃቢ ቃ አቅርበን ነበረ። ያ ቤተሰብ አጠቃላይ ሁኔታ የቀሩ እስረኞቹ የሚያልተፈቱት እስረኞች ህጉንም የተከተለ መንግስትም ደግሞ አደርገዋለሁ ብሎ ቃል በገባው ሁኔታ እያደረገው አይደለም። ምክንያቱም ማንኛውም ጉዳይ በተመሳሳይ ኬዝ እና በተመሳሳይ ወንጀል የተከሰሱ እስረኞች በተመለከተ የወንጀል ህጉም የሚፈቅደው የአንደኛው ሲቋረጥ የሁሎችም እንደሚቋረጥ ሕገ መንግስታችንም ሰዎች ሁሉ እኩል ናቸው በሚለው ሁኔታ ለአንደኛው የተለየ መብት ተሰጥቶ ለሌላኛው ደግሞ የሚከለከልበት ሁኔታ ስለሌለ ከሕግም መንግስትም ከዚህ በፊት የሀገሪቱን የሀገሪቱን ሰላምና መረጋጋትን ለመጠበቅ በሚል ከገባው ቃል ጋር የሚቃረን ስለሆነ መንግስትም ቃሉን ያክብር፣ ሕጉን የሚያስፈጽም በሚል ለጠቅላይ አቃቢ አሁን በቅርቡ ለተሾሙት ጠቅላይ አቃቢ ሶስቱ ሆነን ገብተን ነቅረናቸው ነበረ። በእርግጥ በተወሰነ ደረጃ ሊያነጋግሩን ሞክረዋል ግን በትክክል ማን ማን ቀሩ፣ የእናንተ ጉዳይ የሚመለከተው ማን ማን ነው የሚሉ የሰዎችን ገልጻችሁ አምጡና እንነጋገርባታለን ብለዋል። በአጠቃላይ የነበረ ሁኔታ እንግዲህ አስቂ ነው። በጥቅሉ መንግስት ሊፈታ የፈለገው ወይም ደግሞ የተናገረው በዚህ ጉዳይ ላይ የሀገሪቱን ሰላምና መረጋጋት ለመጠበቅ በሚል ሁሎችንም የሚመለከት ነው። ግን አፈጻጸሙን በተመለከተ ግን ማስረጃ አለኝ ያላቸውንም ፈቷል፣ ማስረጃ የሌላቸውንም ፈቷል። አሁን እንዲሁም ማስረጃ የሌለባቸው ተቀምጠዋል። ሰው የገደለና ንብረት ያወደመ ይቆያል ነበር ያለው። አሁን ግን ሰው ገደለ ብሎ የከሰሳቸውን ማለት ነው። እኔ በክሱ አቀራረብ መሰረት ገለዋል ብሎ የከሰሳቸውን ወይም ደግሞ ንብረት አውድመዋል ብሎ የከሰሳቸውን ፈቷል። በአንጻሩ ምንም አይነት ድርጊት ያልፈጸመ በተመሳሳይ ኬዝ ወይም በአንድ መዝገብ የተከሰሱትንም በእስር ቤት አስቀምጧል እና በገባው ቃልም ሆነ ከህጎ አንጻር ምን እዚህ ግባ የሚባል ስራ አይደለም መንግስት እየሰራ ያለው። ቀሪ እስረኞችን በተመለከተም አሁንም ድረስ ጨለማ ቤት በቅጣት ላይ የሚገኙ እስረኞች እንዳሉ አቶ አዲሱ ጨምረው ተናግረዋል። እንደውም በባለፈው ሳምንት ሰኞ ዕለት የኔን ደንበኞች ለማናገር የነበረ ነበረ እንደውም ሰሞኑን በተፈጠረ ግርግር እዚሁም የረሀብ አድማና እንደዚሁ ድብደባ ሁሉ የነበረባቸው አሉና ከዞን አንድ ብቻ ወደ ዘዋይ ወደ ዞን አምስት ጨለማ ቤትና ወደ ዞን አራት የተወሰዱት ዘጠና ሰባት እስረኞች ናቸው ብለውኛል። ከዚሁ በሽብር ብቻ የተከሰሱት ማለት ነው። አንደኛውን እንግዲህ የነገረኝ ነው። የእኔም ደንበኛ ዞን አንድ ነበር የነበረ ዘመነ ጌቱ ይባላል። በእለቱ ያናገርኩት ከዞና አንድ ወደ ዞና አምስት ነው እሱን የሚወሰዱት። እንግዲህ በግርግርና እንደዚህ ፈጥራችኋል ወይም ደግሞ ልታሳምፁ ነበር ተብለው እንኳ ከዞና አንድ። ወደ ዞን አንድ ጠቅልለዋቸዋል። በሽብር የተከሰሱትን ስር ቅሊንጦ ማለት ይህ ከዞን አንድ እንኳ ወደ ዝዋይ ወደ ዞን አምስት እና ዞን አራት የተወሰዱት ዘጠና ሰባት ናቸው እና እንግዲህ፣ በዚች ቁጥር እንኳ እንግዲህ ረብሻ ርሳነሳሱ ነበር የተወሰዱት ዘጠና ሰባት ከሆኑ ሌሎቹም እና ምን ያህል ናቸው የሚለውን መገመት አዳግትም። በጣም ብዙ እስረኛ ናቸው እንደነገሩኝም ከሆነ በጣም ከፍተኛ ቁጥር እንዳለ ነው የነገሩኝ። እንደው ይህን ያህል ቁጥር ነው ባይባልም ማለት ነው። በሌላ በኩል ይህ ዘገባ እስከተጠናቀረበት ድረስ እስረኞች ከእስር እየተለቀቁ ሲሆን ቤተሰቡና ጠበቆቻቸው ግን አሁንም በብዛት ይቀራሉ ሲሉ አቤቱታ ማቅረባቸውን ቀጥለዋል። በሌላ በኩል በሽብር ወንጀል ተከስቶ ከአምስት ቀናት በፊት ከእስር የተለቀቀው አቶ ቶሎሳ በዳዳ በየእስር ቤቶቹ በጣም ብዙ እስረኞች ይገኛሉ፣ ሲል ለአሜሪካ ድምጽ ተናግሯል። በቅርቡ የተሾሙት የፌዴራል ጠቅላይ አቃቤ ህግ አቶ ብርሃኑ ጸጋዬ መንግስት በቀሪ እስረኞች ላይ የሚሰጠውን ውሳኔ በተመለከተ ምላሽ እንዲሰጡን የእጅ ስልካቸው ላይ ተደጋጋሚ ሙከራ አድርገን ስልካቸው ስለማይነሳ ልናገኛቸው አልቻለም። ምላሻቸውን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።